ሰላም ለመዛርእኪ ዘተረሰያ ሀይለ ከመይ ጾራ ነበልባለ ማርያም እንግል እንተ ሃጣኪ መምሰለ ሃጢአቲ ለገብርኪ መፈድፈደ ተለዓል መፈድፋደ ተለዓለ ከመጥቅም ዘባቢል ረሲ ንሆለ